አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ህገወጥ ንጥረ ነገር ለአትሌቶች የሚሸጥ ፋርማሲን ዘጋች፣ አዲስ የግብር ፖሊሲ አነስተኛ ነጋዴዎችን አስመረረ፣ ኢትዮጵያ ለውጭ መዋለ ንዋይ ፍሰት ምቹ መሆኗ ተገለጸ የሚሉ ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኢትዮጵያ ውስጥ የታገደ ንጥረ ነገር ለአትሌቶች ይሸጥ የነበረ መድኃኒት መሸጫ መደብር እንደተዘጋና ምርመራ እየተካሄደበት እንደሆነ ጸረ ህገ ወጥ መድኃኒት ባለሥልጣኖች ገልጸዋል ሲል የዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። እስካሁን ባለው ጊዜ በተደረገው ምርመራ መሰረት የመድኃኒት መሸጫ መደብሩ ኢፒኦ የተባለውን የአትሌቶችን ጉልበት የሚያጠናክር ንጥረ ነገርን ሲሸጥ እንደቆየ መረጋገጡን የኢትዮጵያው ጸረ ህገወጥ መድኃኒት መስሪያ ቤት ማረጋገጡን ሙሉ ምርመራ እስከሚደረግበት ጊዜ ድረስም የንግድ ፈቃዱ እንደተነጠቀ ዘገባው ገልጿል። የኢትዮጵያ የስፖርት ሚኒስቴር ቅድሚያ ምርመራ ያካሄደው ዘ ጋርዲያን የተባለው ብሪታንያ የሚታተም ጋዜጣና ኤአርዲ የተባለው የጀርመን ስርጭት መድኃኒት ቤቱ የታገደ ንጥረ ነገር ለአትሌቶች እንደሚሸጥ ካጋለጡ በኋላ መሆኑን ዘገባው አክሏል። የኢትዮጵያው የስፖርት ሚኒስቴር በመድኃኒት መሸጫው መደብር ምርመራ ሲያካሄድ የታገደው ንጥረ ነገር እንደተገኘበት ገልጿል። በተዘጋው መድኃኒት ቤትና ሌሎች በተመሳሳይ ተግባር የሚጠረጠሩ የንግድ ቤቶች ላይ ጥብቅ ምርመራ እየተካሄደ በመሆኑ ገና ከባድ እርምጃ ሊወሰድ እንደሚችል የኢትዮጵያ ጸረ ህገ ወጥ መድኃኒት ጽሕፈት ቤት ስራ አስኪያጅ አቶ መኮንን ይደርሳል እንደገለጹ ዋሽንግተን ፖስት ጋዜጣ ላይ የወጣው ዘገባ አውስቷል። የኢትዮጵያ ህግ ጸረ ሕገ ወጥ መድኃኒት ደንቡን የጣሱ ሰዎች አስሌቶችም ጭምር በወንጀል እንዲከሰሱና በእስራት እንዲቀጡ ያዛል፣ ሲል ዘገባው አክሏል። በጋርዲያን ድረገጽ ደግሞ የኢትዮጵያ መንግስት በረድኤት ላይ መተማመንን ለማስወገድ ያወጣው አዲስ የግብር ክፍያ ደንብ ተቃውሞ ማስነሳቱን ጠቁሟል። ከአዲስ አበባ ወጣ ብሎ በሚገኘው ቡራዩ ከተማ አቶ መላኩ አብዱላ እና ቤተሰባቸው ኪዮስክ ከፍተው መሰረታዊ አስፈላጊነት ያላቸውን ነገሮች በመሸጥ ሲተዳደሩ ቆይተዋል። ይሁንና መንግስት ባለፈው ወር የግብር ክፍያውን በሶስት መቶ ከመቶ ከፍ ካደረገው በኋላ ሱቁን ከመዝጋት በስተቀር ሌላ አማራጭ የለኝም ማለታቸውን ድረገጹ ጠቅሷል። ካለፉት ሁለት ዓመታት ወዲህ ተቃውሞ ሲካሄድበት በቆየው ኦሮሚያ ክልል አንዳንድ ቦታዎች የግብር ዋጋ ከፍ ማለቱ ቁጣ ማስከተሉን ድረገጹ ገልጿል። ካለፈው አስርተ ዓመት አንስቶ የሀገሪቱ ኢኮኖሚ በፍጥነት አድጓል የሀገሪቱ መንግስት ዩኒቨርሲቲዎችን መንገዶችን ክሊኒኮችንና የመብራት ኃይል ማመንጫ ግድቦችን ለመገንባት ብድሮችን እርዳታዎችንና ከግብር የሚገኝ ገቢም ተጠቅመዋል የሀገሪቱ ባጀት ከአጠቃላይ የሀገሪቱ ዓመታዊ ምርት ጋር በሚመጣጠን መልኩ ከፍ ብሏል ሲል በጋርዲያን ድረገጽ ላይ የወጣው ጽሑፍ አውስቷል የኢትዮጵያው ገዢ ፓርቲ በሀገሪቱ እድገት በማምጣት የሕፃናት ሞት እንዲቀንስ በማድረግ የሰዎች አማካኝ እድሜ ከፍ እንዲል በማስቻሉ ይሞገሳል። ነገር ግን ዲሞክራሲያዊ መብቶችን በመጨቆን በአስተዳደር ጉድለት በሙስና መስፋፋትና አሁን ባወጣው የግብር ሕግ ይነቀሳል ይላል ጽሑፉ። ብራዮ ከተማ ላይ ያለው የገቢ መስሪያ ቤት ምክትል ኃላፊ አቶ ሳሙኤል ታደሰ አዲሱ የግብር ግምገማ የንግድ ባለቤቶችን ያስደነገጠው መንግስት ለሰባት ዓመታት ያህል ግምገማ ሳያካሄድ በመቆየት ነው ማለታቸውን ድረገጹ ጠቅሷል። ቢሾፍቱ ከተማ ላይ በአነስተኛ ንግድ ይተዳደር የነበረው ነጋዴ መክፈል ካለበት ግብር አራት እጥፍ ይሆናል ያለው አስራ ሦስት ሺህ ብር እንዲከፍል በመጠየቁ በንግድ ፈቃድ ከመስራት ይልቅ ከቦታ ቦታ እየተዘዋወርኩ መስራት ይሻለኛል ማለቱን በጋርዲያን ጋዜጣ ድረገጽ አስነብቧል። የብሪታንያ የዜና ስርጭት ቢቢሲ ድረገጽ ላይ የወጣ ጽሁፍ በበኩሉ ከመላ አፍሪካ ትልቁ ስለተባለው በሐዋሳ ስላለው የኢንዱስትሪ ፓርክ ይዘረዝራል። በብዙ ሺህ የሚቆጠሩ አብዛኞቹ እንስት የጨርቃጨርቅ ሰራተኞች የአንድ የስራ ፈረቃ አብቅቶ በሌላ ከመተካቱ በፊት አንድ ላይ በህብረት ሆነው የኢትዮጵያ ብሔራዊ መዝሙር እንደሚዘምሩ የቢቢሲው ጋዜጠኛ ጠቁመዋል። የሐዋሳው የኢንዱስትሪ ፓርክ ስራ ከጀመረ ስድስት ወራት ሲሆን አስር ሺህ ሰዎች ተቀጥረው ይሰራሉ። ለወደፊቱ ለ60 ሺህ ሰዎች የሥራ እድል እንደሚከፍት ይታመናል። ለስድስት ወራት ያህል ሰልጥና በኢንዱስትሪው ማዕከል ስራ የጀመረች የ20 ዓመት እድሜ ወጣት ክፍያው ብዙ ማያረካም፣ ሆኖም ይህ የገንዘብ ጉዳይ አይደለም፣ ዋናው ነገር በመላ ሀገሪቱ እኔን ለመሳሰሉት ሰዎች የስራ እድል የመስጠሩ ጉዳይ ነው ማለቷን ዘገባው ጠቅሷል። ሰራተኞቹ ለወደፊት የራሳቸውን የንግድ ቦታ ለመክፈት እድል ይሰጠናል በሚል ብሩህ ተስፋ እንደሚያንጸባርቁ ጽሑፍ አውስቷል። በሀገሪቱ ዙሪያ ሌሎች በርካታ የኢንዱስትሪ ፓርኮች እየተቋቋሙ መሆናቸውንም የቢቢሲው ድረገጽ አክሏል። እንደ አውሮፓ አቆጣጠር እስከ 2050 ዓ ም ባለው ጊዜ ውስጥ የአፍሪቃ ህዝብ ብዛት በእጥፍ ይጨምራል ተብሎ እንደሚገመትና ለወጣት የስራ ኃይል የስራ እድል ለመክፈት ወሳኝ እንደሚሆን ዘገባው ገልጿል። የኢትዮጵያ ሕዝብ ቁጥር በዓመት በአምስት ከመቶ እየጨመረ በመሄዱ በየዓመቱ ወደ አንድ ሚሊዮን የሚጠጋ የስራ ዕድል መክፈት ይኖርብናል ሲሉ የኢትዮጵያ ጠቅላይ ሚኒስትር ልዩ አማካሪና የኢትዮጵያ የኢንዱስትሪ አብዮት ቀያሽ የሆኑት ዶክተር አርከበ ዑቅባይ መናገራቸውን ጽሑፉ ጠቅሷል። የሕዝብ ብዛት ከፈጣን የኢኮኖሚ እድገት ጋር ከተያያዘ ተግዳሮቶች ብቻ ሳይሆን እድልንም ይከፍታል። ኢትዮጵያ ለመጻኢው እድሏ ነው እየገነባች ያለችው። የኢንዱስትሪ ፓርኮችን ብቻ ሳይሆን ተመጣጣኝ ዋጋ የሚያስከፍሉ የኮንዶሚኒየም ህንፃዎችን እየገነባች ነው። አዲስ የብሔራዊ መንገዶች መረብና ወደ አጎራባች ጅቡቲ የሚያመራ የኤሌክትሪክ የባቡር ሀዲድንም እየገነባች ነው። የሐዋሳ ኢንዱስትሪ ፓርክ ሲመረቅ 18 ኩባንያዎችን የሚወክሉ በፓርኩ መዋለ ንዋይ እያፈሰሱ 11 የውጭ ሀገራት ተወላጆች እንደተገኙ ቢቢሲ ድረገጽ ላይ የወጣው ጽሑፍ ጠቁሟል። ከሳራ በመለስ ባሉት የአፍሪካ ሀገሮች ለአንድ ዓመት ያህል ስናጠና ከቆየን በኋላ ኢትዮጵያን መረጥን ሲሉ ቢል መክሬት የተባሉ የፒቪኤች የአቅርቦት ሰንሰለት ኃላፊ መናገራቸውን ጽሑፉ አውስቷል። ኢትዮጵያ ውስጥ አንጻራዊ የሆነ መንግስታዊ መረጋጋት ስላለ፣ ህብረተሰቡ ሰላማዊ በመሆኑ የተረጋጋ የፖለቲካ ሁኔታ ስላለ፣ የህዝቡ ብዛት ደግሞ አንድ መቶ ሚሊዮን በመሆኑ፣ የስራ ኃይል ርካሽ በመሆኑ ለመዋለ ንዋይ ምደባ ተመራጭ ቦታ ነው ሲሉ ውክስ ግሩፕ የተባለው ኩባንያ ዋና ስራ አስኪያጅ ያን ናንግ ማስረዳታቸውን ድረገጽ ላይ የወጣው ዘገባ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩልን።